ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጤና ይስጥልኝ እንደምን አምሽታችኋል የዛሬ ዕለተ ሐሙስ ጥር 13 2013 ዓ ም የጋቢና ቤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ በትግራይ ክልል መቀሌ ውቅሮ አዲግራትና እዳአጋ ሐሙስ አካባቢዎች የስልክ መቀሌ ውስጥ ደግሞ የኢንተርኔት አገልግሎቶችን እንደገና ማስጀመሩን ኢትዮ ቴሌኮም በዛሬው ዕለት አስታውቋል ሙሉ ለሙሉ ሪከቨር አድርገን አልጨረስንም። በርካታ እቃዎቻችን ላይ ጉዳት ደርሷል። እንደዚሁም ደግሞ የጠፉ እቃዎች አሉ። ውቅሮ እንደ ሐሙስ፣ እና እንደዚሁም አዲግራት ነጋሽ አካባቢ ላይ ከትናንት በስቲያ ጀምሮ የተወሰኑ ሳይቶች መስራት ጀምረዋል። ዛሬም ጥገና እያከናወኑ ያሉት ስለዚህ ይቀጥላል ማለት ነው። እነዚህ መሰረተ ልማቶች ላይ ጉዳት ሲደርስ መልሶ ወደነበረበት ቦታ መመለስ ደግሞ ቀላል ሆኖ አላገኘ ነው ማለት ነው። የሰማችኋቸው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ናቸው። በምሽቱ ይደመጣል። በተጨማሪም በትግራይ ክልል የሚኖሩ በርካታ ሰዎች የምግብ እርዳታ እንደሚያስፈልጋቸው የክልሉ ጊዜያዊ መንግስት አስተዳደር የማህበራዊ ቢሮ ኃላፊ አቶ አብርሃ ደስታ ለአሜሪካ ድምጽ ተናግረዋል። በዚሁ ዙሪያ ዘገባ ይኖረናል። ሌሎች ትምህርትና ጤናን የተመለከቱ ዘገባዎችንም አስተናግተንላችኋል። የሙዚቃ አፍታም ይኖረናል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ወደ ዜናዎቹ እናልፋለን። አመሰግናለሁ ኤደን። የአሜሪካ ድምፅን ጨምሮ አምስት የዩናይትድ ስቴትስ መንግሥት የሚዲያ ተቋማትን የሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ወይም ዩኤስኤጂኤም ዋና ሥራ አስፈጻሚ ሥራቸውን ለቀዋል። ማይክል ፓክ ስራቸውን የለቀቁት ትናንት ቃለ መሐላ ፈጽመው አስተዳደሩን የተረከቡት አዲሱ ፕሬዚደንት ጆ ባይደን ይልቀቁ ብለው ትናንትኑ በጠየቋቸው መሰረት መሆኑ ታውቋል። ማይክል ፓክ ለሰባት ወራት ያክል በዋና ሥራ አስፈጻሚነት ባሳለፉት የተናወጠ ጊዜ በፍርድ ቤት ተከሰዋል። ከሰራተኞች የውስጥ ጥቆማዎች ወጥቶባቸዋል። በዩናይትድ ስቴትስ ምክር ቤት ተጠርተውም ቃላቸውን ሰጥተዋል። በተቋማቱ ስራ ጣልቃ እንዳይገቡ እግር ተጥሎባቸዋል። በማይክል ፓክ ምትክ በአሜሪካ ድምፅ ከ30 ዓመታት በላይ የሥራ ልምድ ያላቸውና የመርሃ ግብሮች ኃላፊ የሆኑት ኬሎቻው ተጠባባቂ ዋና ሥራ አስፈጻሚ ሆነው መሾማቸውን ዋይት ሃውስ አስታውቋል። ኢራቅ ዋና ከተማ ባግዳድ በሚገኘው ገበያ ላይ ባንዴ በደረሱ ሁለት የአጥፍቶ ጠፊ ቦምብ ፍንዳታዎች ቢያንስ 23 ሰዎች መገደላቸው ተሰምተዋል። ባብ አልሰራኪ በተባለ የመሃል ባግዳድ ቀበሌ ለደረሰው ጥቃት ለጊዜው ኃላፊነት የወሰደ አካል የለም። እንደ ኤሮፓውያን አቆጣጠር በ2017 የእስላማዊው መንግስት ቡድን ድል ከተመታ በኋላ በባግዳድ እንደዚህ ያሉ ጥቃቶች በጣም ቀንሰው እንደነበረ ይታወሳል። የዚምባብዌ የውጭ ጉዳይና ዓለም አቀፍ ንግድ ሚኒስተር ሱቢሲዮ ሞዮ በኮቪድ-19 ምክንያት ትናንት ማረፋቸውን የሀገሪቱ መንግሥት ገልጿል። የ61 ዓመቱ የጦር ሰራዊት ጀኔራል ሞዮ ከሦስት ዓመታት በፊት የቀድሞውን ፕሬዚደንት ሮበርት ሙጋቤን ገልብጦ ኤመርሰን ምንጋግዋን ስልጣን ላይ ያወጣው መፈንቅለ መንግሥት ቃል አቀባይ እንደነበሩ ይታወሳል። ዚምባብዌ ባለፉት ስድስት ወራት ውስጥ የካቢኔ ሚኒስተር በኮቪድ ሳቢያ ሲሞቱባት ሞዮ ሦስተኛው መሆናቸውን ተመልክቷል። ለአጫጭር ዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶው ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። የዕለቱን አብይ ርዕስ እናስደምጣችሁ። በትግራይ ክልል በአሁኑ ጊዜ አራት ነጥብ አምስት ሚሊዮን ሕዝብ የአስቸኳይ ጊዜ እርዳታ እንደሚያስፈልገው የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ አስታውቋል። የቢሮ ኃላፊ አቶ አብረሃ ደስታ ለአሜሪካ ድምጽ እንዳስታወቁት በክልሉ ውስጥ ሁለት ነጥብ አምስት ሕዝብ ከቤት ንብረቱ ተፈናቅሏል። በረሃብ ምክንያት የሰው ሕይወት እያለፈ ነውም ብለዋል። ሰብአዊ እርዳታውን ለማቀላጠፍ ሁሉም የክልሉ መስሪያ ቤቶች በዚህ ጉዳይ ላይ እንዲሳተፉም እየተደረገ ነው ተብሏል። በዚያ ስለሚገኘው የሰብአዊ እርዳታ ስርጭት ሁኔታ የጠየቃቸው ባልደረባችን ሙልጌታ አጽብሀ ከእሳቸው የሰማቸውን አበይት ጉዳዮች ለጽዮን ግርማ ከደቂቃዎች በፊት አጋርቷታል። ሙልጌታ አጽብሀ፣ የኢንተርኔት አገልግሎት መቀሌ ላይ ስለሌለ በስልክ መስመራችን ነው የምናነጋግርህና እንደምናመሸህ እንደምን አመሸሽ። ሲሆን በቀጥታ ዛሬ ወደ ያስከው ዘገባ ልለፍ። ከትግራይ ክልል የማህበራዊ ጉዳይ ኃላፊ አቶ አብርሃ ደስታ ጋር ቃለ ምልልስ አድርገህ ነበር። በቃለ ምልልሱ የተነሱትን አንኳር ጉዳዮች ግለጽልን። አመሰግናለሁ። ሲሆን በትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ነው ያነጋገርኳቸው። በክልሉ ስላለ ሰብአዊ ቀውስና እንዲሁም እየተደረገ ስላለ ድጋፍ፣ ስላሉ እንቅፋቶች መፍትሄያቸውንም ያናገርኳቸው አቶ አብርሃም በአሁኑ ጊዜ ትግራይ የገጠማት ችግር በዘመናዋ ገጥሟት የማያውቅ ነው በማለት ነው የገለጹት። በሁሉም የክልሉ አካባቢዎች ከተማ ይሁን ገጠር ጦርነት በመካሄዱ ችግሩ ሁሉንም አካባቢ አካሏል በማለት ነው የተናገሩት። በዚህም ባደረጉት ቢሯቸው ባደረገው ዳሰሳም ከአራት ነጥብ አምስት ሚሊዮን በላይ ሕዝብ አስቸኳይ እርዳታ እንደሚያስፈልገው ነው የገለጹልኝ። አቶ አብርሃ በትግርኛ ነበር ያናገርኳቸው ትንሽ ድምፃቸውን እንስማ። ትግራይ እንግዲህ እዚኦን ነታቸው ያሉት ሁሉንም የትግራይ ህዝብ ተፈናቅሏል። አብዛኛውም ንብረቱ ተዘርፏል፣ ተወስደዋል። ከቤት ንብረቱን ተፈናቅለዋል። አብዛኛው ሰው በሚባል ሁኔታ አስቸኳይ እርዳታ ያስፈልገዋል ማለት ይቻላል ብለዋል። በተደረገው ዳሰሳም አራት ነጥብ አምስት ሚሊዮን ህዝብ አስቸኳይ እርዳታ ያስፈልገዋል። ከዚህም ሁለት ነጥብ ሁለት ሚሊዮን ህዝብ ምግብ ብቻ ሳይሆን የምግብ መስሪያም የሌለው ሆኗል። ስለዚህ አስቸኳይ እርዳታው ሁለንተናዊ ነው ነው ያሉት አቶ አብርሃ ደሳ በንግግራቸው። ሌላ ከአቶ አብርሃ ደሳ ጋር ያነሳነው ጉዳይ በክልሉ አስፈላጊ የእርዳታ ምግብ አለ በአሁኑ ጊዜ ያሉት በክልሉ አስፈላጊ የሚባል እንዳለ ነው የተናገሩት። በማጓጓዝ ግን የጠጣ ስጋት አለ በማለት ተናግሯል። አሽከርካሪዎች ይሰጋሉ። መንግስታዊ መዋቅርን በመፍረሱ ይህንንም በሚገባ እርዳታው ለማድረስ አስቸጋሪ መሆኑ ነው የገለጡት። በአሁኑ ጊዜ በረሀብ ሰው እያለቀ ነው በማለትም አቶ አብረሀ ደስታ ተናግሯል።

ረሃብ ተከስቷል። በረሃብም ሰው እያለቀ ነው በማለት ነው የገለጹት። ፈተና ሆኖ ያለው ረሃብ ነው። በእኛ በኩል እህል አለ። ነገር ግን ለማጓጓዝ መንግስታዊ መዋቅር ያስፈልጋል። እሱም ከብሷል። እርዳታ ወደ ህዝቡ እንዲደርስ አልቻለም። ተቸግረናል ብለዋል። ሌላው ሰላሙ አስተማማኝ ባለመሆኑ የትራንስፖርት ችግር አለ ብለዋል። አሽከርካሪዎች መኪናችን ይወሰድብናል፣ ይጠፋሉ፣ ራሳችንም ህይወት አደጋ ነው በማለት ለመሄድ ፍላጎት ለመሳየት ነበረ። ለዚህም መፍትሄ በእጅ በእጀባ የማድረስ ስራ እየፈጸምን ነበር። የእጀባ ስራው ግን በሚገባ አልተፈጸመም። አሁንም ኮማንድ ፖስት እያዋቀርን እንገኛለን። ሁሉንም መስሪያ ቤቶች ስራቸውን ትተው የሰብአዊ እርዳታ ስራ እንዲሰሩ እያደረግን እንገኛለን በማለት ነው አቶ አብርሃ ደሳ በንግግራቸው ያነሱት። ሌላው አቶ አብርሃ ደሳ በንግግራቸው ያነሱት ጉዳይ ወደ ክልሉ ምስራቃዊ፣ ማዕከላዊ እንዲሁም ሰሜን ምዕራባዊ ዞኖች የተወሰኑ የምግብ እርዳታ ልከናል ብለዋል። ሆኖም የስልክ አገልግሎት በአካባቢው ስለሌለም ወደ ህዝብ መድረሱ ገና ገና አልተረጋገጠም ብለዋል። ለስንት ያህል ህዝብ እስካሁን እርዳታው መሰጠቱ ማወቅ አልተቻለም፣ በማለት ነው አቶ አብርሃ ደስታ ያነሱት። በመቀለ ከተማ ከሀምሳ ሺህ በላይ ህዝብ አስቸኳይ እርዳታ ተሰጥቶታል። እስካሁን ለአስር ሺህ ያህል ተፈናቃዮችም እንደተሰጣቸው ነው የተናገሩት። በአሁኑ ጊዜ ደግሞ ለሶስት መቶ ሺህ ህዝብ እርዳታ ለመስጠት ዝግጅት እየተደረገ መሆኑ ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ከአቶ አብርሃ ደስታ ጋር የተነጋገርነው ጉዳይ ወደ ትግራይ ለመግባት የሰብአዊ ድጋፍ መስመር አለመከፈት ችግር እንዳለ ባለም አቀፍ ተቋማት ቅሬታ እንዳለ ይገለጣል ና የዚህ ምክንያት ምንድን ነው ብዬ ጠይቄያቸው ነበር። እኛ ገብተው እንዲያግዙ ነው የምንፈልገው አልከለከልንም ብለዋል። በመደበኛ ግንኙነት ግን ከፌዴራል መንግስት ጋር የሚያደርጉት ንግግር ምን እንደሆነ አናቅም። ነገር ግን እኛ እንዲገቡ ና እንዲያግዙ ነው የምንፈልገው በማለት ነው አቶ አብረሀ ደሳ የተናገሩት ግሳቸውን ነሱ እንግዲህ አቶ አብርሃ በዚህ ላይ ያመጹት እንዲያግዝን ነው የምንፈልገው። በተደጋጋሚ በመቀሌ መጥተው እርዳታ ሲፈቱ በመቀለ ከተማ ብቻ አይደለም ሰው ያለው። ወደ አዲ ግራት፣ አክሱም፣ ሽረ፣ አድዋ ሂዱ እንላቸዋለን። እነሱም የጸጥታ ጉዳይ ያነሳሉ። የጸጥታ ችግር ስለሚሰሩ ታጅበው እንዲሄዱ ሞክረናል፣ ግን እየተሳካልን አይደለም በማለት ነው የገለጹት። እኛ ወደ ትግራይ ገተው እንዲያስዙ ነው የምንፈልገው በማለት ነው ያነሱት። ለአቶ አብርሃ ያነሳው ሌላ ጥያቄ የነበረው እርዳታ በሁሉም የክልሉ ዞኖች ያካለለ ነው ወይ ብያቸዋለሁ። እስካሁን አብዛኛው አካባቢ ለማድረስ እንደተሞከረ ተናግረዋል። ሆኖም ግን ወደ ክልሉ ምዕራባዊ ዞን አልተጀመረም ብለውኛል። በአካባቢ ጊዜ አስተዳደር ስላልተቋቋመ ገና ነው ብለዋል። ለማቋቋም እንቅስቃሴ መጀመሩን ገልጸዋል። ሆኖም ግን በምዕራባዊ ዞን የነበሩ ሰዎች ወደ ሽረ፣ አክሱም፣ መቀለ አካባቢዎች በብዛት ሕዝብ ስለተፈናቀለ በእነዚህ አካባቢዎች እርዳታ በመስጠትም የዞኑ ሕዝብ ለማገዝ እየተሞከረ ነው በማለት ነው ያነሱልኝ። ሌላው በመጨረሻ ለአቶ አብርሃ የጠየቅኳቸው በክልሉ ረሀብ እንደሌለና የሞተ ሰውን በረሀብ የለም የሚል የፌዴራል አደጋ ስጋት አመራር ኮሚሽን የሰጠው መግለጫ አለን። በዚህ የእሳቸው መን ረሀብ በረሀብ ሰው እየሞተ ነው የሚል ነው ያነሱት። አብዛኛው በአሁኑ ጊዜ ሪፖርት እየደረሰ አይደለም። ሆኖም ግን እስካሁን ባለው ሁኔታ በግሎ መከዳ ወረዳ አስር ሰው በአድዋ ደግሞ ሶስት ህጻናት እንደሞቱ ሪፖርት ደርሶናል በማለት ነው አቶ አብረሀ ደስታ የገለጹት። ሙልጌታ፣ እንግዲህ እናመሰግናለን። የማህበራዊ ጉዳይ ቢሮ ኃላፊ የአቶ አብርሃ ደስታን ቃለምልልስ መሰረት አድርገ ላጠናቀርከው ሪፖርት እግዜር ስጥልን። መልካም ምሽት። እኔ ማመሰግናለሁ። መልካም ምሽት። ጋቢዎቻችንን ሙልጌታ ጽባህና ጽዮን ግርማን እናመሰግናለን። በትግራይ ክልል መቀሌ፣ ውቅሮ፣ አድግራትና እድአጋ ሐሙስ አካባቢዎች የስልክ መቀሌ ውስጥ ደግሞ የኢንተርኔት አገልግሎት እንደገና ማስጀመሩን ኢትዮ ቴሌኮም አስታወቀ። ክልል ውስጥ በተካሄደው ጦርነት ምክንያት በተቋማቱ ላይ የደረሰውን ጉዳት ጠግኖ አገልግሎቶቹን ለማስቀጠል ጥረቶች መቀጠላቸውን ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ዛሬ ለጋዜጠኞች ገልጸዋል። ባለፉት ስድስት ወራት በሀገሪቱ በተለያዩ አካባቢዎች ባጋጠሙው የሰላም ችግር ድርጅቱ ለማሳካት ካቀደው እቅድ ዘጠና አምስት በመቶ ብቻውን ማሳካቱንም ወይዘሪት ፍሬዎት ገልጸዋል። ፀሐይ ዳምጠው መግለጫውን ተከታትላለች። ትግራይ ውስጥ የተካሄደው ጦርነት በቴሌኮም አገልግሎት መዋቅሮች ላይ ከባድ ውድመት ማድረሱን ኢትዮ ቴሌኮም አስታውቋል። በአንዳንድ አካባቢዎች አገልግሎቱን ለመመለስ የሚያስችሉ መልሶ የማቋቋምና የጥገና ስራዎች እየተከናወኑ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሮ ተናግረዋል። መቀሌ የሞባይል ድምፅ እንደዚሁም ብሮድባንድ አገልግሎት እየሰጠንን ያለ ነው። ሙሉ ለሙሉ ሪከቨር አድርገን አልጨረስንም። በርካታ እቃዎቻችን ላይ ጉዳት ደርሷል። እንደዚሁም ደግሞ የጠፉ እቃዎች አሉ። ውቅሮ ደጋሙስ እና እንደዚሁም አዲግራት ነጋሽ አካባቢ ላይ ከትናንት በስቲያ ጀምሮ የተወሰኑ ሳይቶች መስራት ጀምሯል። ዛሬም ጥገና እያከናወኑ ያሉት ስለዚህ ይቀጥላል ማለት ነው። እነዚህ መሰረተ ልማቶች ላይ ጉዳት ሲደርስ መልሶ ወደ ነበረ ቦታ መመለስ ደግሞ ቀላል ሆኖ አላገኘነው ማለት ነው። በተለይ የትራንስሚሽን መስመሮቻችን ላይ የደረሰው ጉዳት ቀላል የሚባል አይደለም። በተጨማሪም ደግሞ በታወራዎቻችን ላይ ያሉ እቃዎች እንደዚሁም እነዚህም ጠፍተዋል። እነዚህ ማሟላት ካፒታል ኢንቴንሲቭ ከመሆኑ ባሻገር በሀገር ውስጥ የምናመርታቸው አይደሉም፣ እነዚህ እቃዎች። ስለዚህ አሁን እያደረግን ያሉት ከተለያዩ ቦታዎች ሪሻፍል በማድረግ የጎደሉ እቃዎች የማሟላት ስራ እየሰራ ነን ያለ ነው። ኦፕቲካል ግራውንድ ዋየር የተሬስትሪያል በመሬት የሚሄደው የእኛ ፋይበር ኦፕቲክስ አለ በትራንስሚሽን የምንጠቀምበት በአክሆናችን እንደዚሁም ደግሞ የኢትዮጵያ ኤሌክትሪክ ፓወር ሪሶርስ የሆነውን ኦፒጂ ደብሊው እንጠቀማለን። ኦፒጂ ደብሊው ላይ ከፍተኛ ጉዳት ነው የደረሰው። በቅርቡ ያጠናቀቅ ነው ከመቀሌ ወደ አቢይ አብዲ የሚሄደውን መስመር 98 ኪሎ ሜትር ጥገና ተደርጎለታል ማለት ነው። ለዚህ እነዚህ መስመሮች መቋረጣቸው በራሱ ትሬ ያለውን ኮርሳይት ለማገናኘት ከአብይ አብዲ ደግሞ ወደ ሽሬ ያለው መጠገን አለበት ማለት ነው። እሱ አልተጠናቀቀም ያለው ማለት ነው። ላለፉት ስድስት ወራት በአገሪቱ በተለያዩ አካባቢዎች የተፈጠረው የጸጥታ ችግርና የኮቪድ-19 ወረርሽኝ ድርጅቱ አስፈጽማለሁ ባለው እቅድ ላይ እንቅፋት መፍጠሩን ኃላፊዋ ገልጿል። ከአጋጠሙ ዋና ዋና ችግሮች መካከል አንዱ የኮቪድ ወረርሽኝ ነው። በርካታ ተቋማት በምኑ ካፓሲቲያቸው እንዲሰሩ አለማስቻሉ ማለት ነው። በተለይ ከሀገር ውጭ ያሉ ለእኛ አቅርቦትን የሚያመርቱ ቬንደሮቻችን እና ሌሎች ፓርትነሮቻችን ኢምፓክት በማድረጉ ፕሮጀክታችን ላይ ኢምፓክት ፈጥሯል። ወይም ደግሞ ሌላው የሚጠቀሰው በስድስት ወር ውስጥ ሀገራችን አንዳንድ አካባቢዎች ላይ በተፈጠረ የጸጥታ ችግር ምክንያት የአገልግሎት መጓዳት መኖሩ ከቅዳችን ገቢ ኢምፓክት አድርጎን የነበረው። ሐምሌ ወር ላይ የገጠመን የአርቲስት ሀጫሉ ሞት ምክንያት ታስታውሱ እንደሆነ አክሮስ ዘ ኔሽን ኢንተርኔት ለረጅም ጊዜ ተቋርጦ ስለነበረ በከፍተኛ ሁኔታ ታርጌታችንን ለማሳካት እንከታተሉብን ወይም ከገጠሙ ተግዳሮቶች መካከል አንዱ ነው። በምዕራብ ኦሮሚያ ቀለም ወለጋ እና ምዕራብ ወለጋ አካባቢዎች ተቋርጦ የነበረው የቴሌኮም አገልግሎት መመለሱንም ወይዘሪት ፍሬወት ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ዘጋቢያችን ፀሐይ ዳምጠውን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ መሰናዶ ነው። በኮቪድ-19 ምክንያት ይህንን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 የሚያዙ ሰዎች ቁጥር ማሻቀቡን በቀጠለበት በአሁኑ ሰዓት የናይጄሪያ ባለስልጣናት ከአውሮፓውያኑ ጥር 18 2021 ዓ ም ጀምሮ ማለትም ከሁለት ቀናት በፊት መሆኑን ነው ትምህርት ቤቶች በመላው ሀገሪቱ እንዲከፈቱ ፈቅደዋል። በሚሊዮኖች የሚቆጠሩ ተማሪዎች ወደ ትምህርት ገበታቸው በመመለሳቸው ደስተኛ ቢሆኑም፣ የጤና ባለሙያዎች ግን ጥንቃቄ እንዲደረግ እያሳሰቡ ነው። የቲሞቴ ኦቢዙን ዘገባ ሀብታሙ ስዩም ያስደምጠናል። የቋንቋ ተማሪ የሆነችው ኤስተር አጃይ ባለፈው ዓመት ድንገት የኮቪድ-19 ቫይረስ ወረርሽኝ ተከስቶ የአቡጃ ትምህርት ቤቶችን ለወራት ከማዘጋቱ በፊት የአንደኛ ዓመት ትምህርቷን ገና መጀመሯ ነበረ። የኮሮና ቫይረስ ተጠቂዎች ቁጥር ቢያሻቅብም የናይጄሪያ ባለሥልጣናት ግን ትምህርት ቤቶች ዳግም እንዲከፈቱ በዚህ ሳምንት ፈቅደዋል። ትምህርት ዳግም በመጀመሩ ደስታ ተሰምቶኛል። እውነት ለመናገር ቤት ውስጥ ቁጭ ማለት ያሰለቻል። ዛሬ ትምህርት በመጀመሩ ምክንያት ጓደኞቼን ዳግም የማግኘት ዕድል አግኝቻለሁ ነው ያለችው ኤስተር። ከኮቪድ-19 ባሻገር እልባት ያላገኘው በናይጄሪያ ባለሥልጣናትና መምህራን መካከል የተፈጠረው ክፍያን የተመለከተ ክርክር የትምህርት ቤቶችን ዳግም መከፈቻ ጊዜ አዘግይቷል። በታህሳስ ወር ላይ ነበረ ሁለቱም አካላት ስምምነት ላይ የደረሱት። በትምህርት ቤቶች መከፈት ሁሉም ሰው ግን ደስተኛ አይደለም። የናይጄሪያ የጤና ሕብረት አሁንም ቢሆን ሁኔታዎች አደገኛ ናቸው ይላል። አሮም ኤጀዶው የብሔራዊ ሐኪሞች ማኅበር ምክትል ፕሬዚደንት ናቸው። ልጆቹን መምህራንና ቤተሰቦቻቸውን ለአደጋ እያጋለጣችሁ ነው። የኋላ የኋላ እኛ የጤና አገልግሎት ሰጪዎች ለእንግልት እንዳረጋለን። ከፍተኛ የሥራ ጫና እጃችን ላይ ይወድቃል ነው ያሉት። ናይጄሪያ ከፍተኛውን የአዲስ ተጠቂዎች ቁጥር 1800 ሰዎች መያዛቸውን ይፋ ባደረገች ከጥቂት ቀናት በኋላ በርካታ የአቡዣ ትምህርት ቤቶች በዚህ ሳምንት ያስተናገዱት የተማሪዎች መጠን አነስተኛ ነው። የትምህርት ቤቶች ባለስልጣናት አጫጭር የትምህርት ሰዓት በመመደብ እንዲሁም ማህበራዊ ሚዲያዎችን ለተማሪዎቻቸው ትምህርት ለማዳረስ በመጠቀም የማስተማር ስራውን እያካሄዱ ነው። እያንዳንዱ ትምህርት ቤት በተማሪዎች የሚመራ የኮቪድ-19 ግብረ ኃይል ማቋቋምና ተማሪዎች የተቀመጡ የመከላከያ እርምጃዎችን ስለመተግበራቸው የመቆጣጠር ግዴታ ተጥሎበታል። መሐመድ ቡሐሪ የዙባ ኮሌጅ ተማሪዎች ህብረት ፕሬዚደንት ነው። በእያንዳንዱ ትምህርት ቤት የኮቪድ-19 ደንቦችን የማስፈጸም ኃላፊነት ተሰጥቷቸዋል። ተማሪዎቹ በግቢያቸው ውስጥ ምን እያደረጉ እንዳሉ የሚመለከቱት እነሱ ይሆናሉ። ምክንያቱም ቤት ውስጥ መቀመጥ እየጎዳን ነው ነው ያለው መሐመድ። ትምህርት ቤቶች ለአሁኑ የተከፈቱ ቢሆንም ባለሥልጣናት ውሳኔያቸውን ዳግም ማጤን ያስፈልጋቸው እንደሆነ ለማወቅ በቀጣይ ሳምንታት የኮቪድ-19 ስርጭትን እንደሚያጠኑ አስታውቀዋል። ቲሞቲን ቲሞቲንና ሀብታሙን እናመሰግናለን። is grows in there ain't no I from the far 19 ከሰው ሰው የሚያሳድረው የጤና ጫና ይለያያል። አንዳንዶች ቫይረሱን በቀላሉ ተቋቁመው ሲያልፉት ሌሎች ደግሞ በቫይረሱ ምክንያት በሕይወትና በሞት መካከል ሲሆኑም ይታያል። በኮቪድ-19 የተያዙ ብዙ ሰዎች ከበሽታው በቶሎ ቢያገግሙም አንዳንዶች ግን ለሳምንታት ወይም ለወራት የህመሙ ስሜት ይጸናባቸዋል። የአሜሪካ የበሽታ መቆጣጠር ማዕከል ሲዲሲ ኮቪድ-19 የአጭርና የረዥም ጊዜ ተጽዕኖዎች እንዳሉትና ምልክቱ ባልጸናባቸው ሰዎች ላይም ጭምር ከጊዜ በኋላ የህመምና የትንፋሽ መቆራረጥ፣ የድካም፣ የመርሳት እንዲሁም የማሽተት ችሎታን የማጣት ምልክቶች ሊታዩባቸው እንደሚችሉ አስታውቋል። አና ኔልሰን በዚህ ዙሪያ ያጠናቀረችውን ዘገባ እንደሚከተለው አቅርብላችኋለሁ። ማይክል ሬገን ባለፈው አመት አጋማሽ ላይ ልክ ወረርሽኙ እንደገባ በኮቪድ-19 ተይዘው ነበር። ያለፈው አመት ግንቦት ማብቂያ ላይም ተችሎኛል ድኛለሁ ሲል አስበው ነበር። ነገር ግን ከሰኔ መግቢያ ጀምሮ ደም ያስለው ጀመር። እጆቹ ይንቀጠቀጣሉ። በተደጋጋሚም ራሱን ይስታል። በተጨማሪም የልብ ምቱም እጅግ ፈጣን ነው። ከሁሉ የባሰው ግን በኮቪድ-19 ምክንያት ያጣው የማሽተት አቅሙ አለመመለሱ ነው። ን እጅግ ብዙም ባይሆን በትንሽ በትንሹ የሚሸተኝ ነገር አለ። ጭስ ጭስ ይሸተኛል። በተለይም አንዳንዴ ሌሊት ላይ ጭስ ይሸተኝና ከእንቅልፌ ባንኜ እነቃለሁ። ከዚያም በሌሊት ልብስ በመሆን አፓርታማ ውስጥ የተቃጠለ ነገር ካለ ለማየት እፈልጋለሁ። ነገር ግን ምንም አላገኝም። ሽታው ያለው እኔው ዘንድ ነው። ማይክል ሐኪሞች የኮቪድ-19 የረዥም ጊዜ አገጋሚዎች ሲሉ የሚጠሩት ነው። ይሄ ምልክት ያለባቸው ሰዎች በሽታው ካሳደረባቸው ጫናዎችና ምልክቶች ሙሉ ለሙሉ ያላገገሙ ናቸው። ሳይንቲስቶች ኮቪድ-19 የሰውነትን ስርዓት የሚያዛባና አእምሯችንን ጨምሮ ነርቮቻችንንና የተለያዩ የሰውነት ክፍሎችን የሚያናጋ ህመም በመሆኑ ላይ ይስማማሉ። በቅርቡ ለህትመት የበቃው የነርቭ ሐኪም ኢጎር ኮራሊንክ የጥናት ውጤትም ሶስት በመቶ የሚሆኑ ከኮቪድ ያገገሙ ህሙማን የአእምሯቸው የመስራት አቅም ሊዛባ እንደሚችል ያመላክታል። ከሁኔታዎች የመነጠል ስሜትም እንደሚያጋጥም ያሳየው ጥናት በተለይ በሽታው ቀላል ምልክት ያሳየባቸው አሊያም ምንም ያልፀናባቸው ሰዎች ላይ በዋናነት እንደሚጎላ ያሳያል። በዚህ ጉዳይ ላይ ኢጎር ኮራሊንክ እንዲህ ይላሉ It takes some time for people to go over the first um, minor respiratory presentation. <laughs> የኮቪድ-19 የረዥም ጊዜ አገጋሚዎች ችግር እየጨመረ በመምጣቱ በዩናይትድ ስቴትስ ለዚህ አገልግሎት የሚውሉ ልዩ ክሊኒኮች እየተከፈቱ ነው። በሲያትል በሚገኘው የቅዱስ ዮሴፍ ሆስፒታል የቦርድ አባልና በዩናይትድ ስቴትስ የመጀመሪያው የኮቪድ-19 ታማሚን ያከሙት ዶክተር ኤሚ ኮምቶን ፊሊክስ ስለ ኮቪድ-19 የረዥም ጊዜ አገጋሚዎች ይበልጥ ለመረዳት እየጣሩ ናቸው። በተጨማሪም የበለጠ መረጃዎችን ለማግኘት ህብረተሰቡን የሚያሳትፍ ጥናት እየሰሩ መሆናቸውን ይናገራሉ። ሰዎች ያሉባቸው ምልክቶች ምንድን ናቸው? ሕክምናው ከተጀመረበት ጀምሮ የሄዱበት መንገድስ ምን ይመስላል የሚለውን ነገር ዜጎች እንዲያጠኑ እያደረግን ነው። የኮቪድ-19 የረዥም ጊዜ አገጋሚው ማይክል ሬገንም በቅርቡ መፍትሄ ይገኛል ብሎ ተስፋ ያደርጋል። ምክንያቱም ደግሞ እንደ አብዛኞቹ የረዥም ጊዜ አገጋሚዎች ካለፈው አንድ አመት ወዲህ ስራ መስራትና እንቅስቃሴ ማድረግ አለመቻሉ ነው። እስካሁን ማድረግ የሚችለው ብቸኛው ነገር ከውሻ ጋር በቀን ለአጭር ርቀት የእግር ጉዞ ማድረግ ብቻ ነው። ለአና ኔልሰን ዘገባ ኤደን ገረመው Washington DC. የዛሬ የጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን አስተያየቶቻችሁን በኢሜይል አድራሻችን ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም በመጠቀም አድርሱን እንዲሁም በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በትዊተርም ሀሽታግ ጋቢና በመጠቀም ልታደርሱን ትችላላችሁ ሰለሞን አባተ በአርቶቱ ኤልያስ አስማረ በቅንብሩ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ አምሽተናል እናንተም አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን ደህና ደሩ ሻ